መጽሐፈ ዜና መዋዕል ካልዕ ምዕራፍ አንድ የዳዊት ልጅ ሰለሞንም በመንግሥቱ በረታ፣ አምላኩም እግዚአብሔር ከእርሱ ጋር ነበር፣ እጅግም አገነነው። ሰለሞንም ለእስራኤል ሁሉ ለሻለቆች፣ ለመቶ አለቆችም፣ ለፈራጆችም በእስራኤልም ሁሉ ዘንድ ለነበሩ መሳፍንት ሁሉ ለአባቶች ቤቶች አለቆች ተናገረ። ሰለሞንም ከእርሱም ጋር ጉባኤው ሁሉ የእግዚአብሔር ባሪያ ሙሴ በምድረ በዳ የሠራው የእግዚአብሔር መገናኛ ድንኳን በዚያ ነበርና በገባዖን ወዳለው የኮረብታው መስገጃ ሄዱ። ለእግዚአብሔርም ታቦት ግን ዳዊት በኢየሩሳሌም ድንኳን ተክሎለት ነበርና ዳዊት በቂርያት ይዓሪም ወዳዘጋጀለት ስፍራ አምጥቶ ነበር። የሆርም ልጅ የኡሪ ልጅ ባስልኤል የሠራው የናስ መሠዊያ በዚያ በእግዚአብሔር ማደሪያ ፊት ነበር። ሰሎሞንም ጉባኤውም ይህን ይፈልጉት ነበር። ሰሎሞንም በእግዚአብሔር ፊት በመገናኛው ድንኳን አጠገብ ወዳለው ወደ ናሱ መሠዊያ ወጣ። በዚያም አንድ ሺህ የሚቃጠል መሥዋዕት አቀረበ። በዚያም ሌሊት እግዚአብሔር ምን እንድሰጥህ ለምነኝ ሲል ለሰሎሞን ተገለጠ። ሰሎሞንም እግዚአብሔርን አለው፣ ከአባቴ ከዳዊት ጋር ታላቅ ምሕረት አድርገሃል። በእርሱም ፋንታ አንግሠኸኛል። አሁንም አቤቱ አምላክ ሆይ ቍጥሩ እንደ ምድር ትቢያ በሆነው በብዙ ሕዝብ ላይ አንግሠኸኛልና ለአባቴ ለዳዊት የሰጠኸው ተስፋ ይጽና። አሁንም በዚህ ሕዝብ ፊት እወጣና እገባ ዘንድ ጥበብንና እውቀትን ስጠኝ፣ ይህን በሚያህል በዚህ በታላቅ ሕዝብ ላይ ይፈርድ ዘንድ የሚችል የለምና። እግዚአብሔርም ሰሎሞንን ይህ በልብህ ነበርና ባለጠግነትና ሀብትን ክብርንና የጠላቶችህን ነፍስ ረጅምም ዕድሜ አልለመንህምና ነገር ግን ባነገሥሁህ በሕዝቤ ላይ ለመፍረድ ትችል ዘንድ ጥበብንና እውቀትን ለራስህ ለምነሃልና ጥበብንና እውቀትን ሰጥቼሃለሁ፤ ከአንተ በፊትም ከነበሩት ከአንተም በኋላ ከሚነሱት ነገሥታት አንድ ስንኳ የሚመስልህ እንዳይኖር ባለጠግነትንና ሀብትን ክብርንም እሰጥሃለሁ አለው። ሰሎሞንም በገባኦን ካለው ከኮረብታው መስገጃ ከመገናኛው ድንኳን ወደ ኢየሩሳሌም መጣ በእስራኤልም ላይ ነገሠ። ሰለሞንም ሰረገሎችንና ፈረሰኞችን ሰበሰበ። አንድ ሺህም አራት መቶ ሰረገሎች፣ ዐሥራ ሁለት ሺህም ፈረሰኞች ነበሩት። በሰረገሎች ከተሞችና ከእርሱ ጋር በኢየሩሳሌም አኖራቸው። ንጉሡም ብሩንና ወርቁን በኢየሩሳሌምም እንደ ድንጋይ እንዲበዛ አደረገው። የዝግባም እንጨት ብዛት በቆላ እንደሚበቅል ሾላ ሆነ። ሰሎሞንም ፈረሶችን ከግብጽና ከቀዌ አስመጣ። የንጉሡም ነጋዴዎች በገንዘብ እየገዙ ከቀዌ ያመጡአቸው ነበር። አንዱም ሰረገላ በስድስት መቶ አንዱም ፈረስ በመቶ አምሳ ሰቀል ብር ከግብጽ ይወጣ ነበር። እንዲሁም ለኬጥያውያንና ለሶርያ ነገሥታት ሁሉ በእጃቸው ያመጡላቸው ነበር።